spool በሳምንቱ ማሳረጊያ ኢትዮጵያዊቷ አትሌት ጥሩነሽ ዲባባ በቺካጎ ማራቶን ድል ስትቀዳጅ በርካታ ሀገራት ለዓለም ዋንጫ እግር ኳስ ማጣሪያ ተፋልሟል። ግብፅ ከ27 ዓመታት በኋላ ለዓለም ዋንጫ የማለፍ ሕልሟ እውን ሲሆን፣ ጀርመን በድል ጎዳና እየገሰገሰች ነው። በአንጻሩ የአርያን ሮበን የሆላንድ ቡድን ሕልም ግን ደመናው ላይ ሊበታተን በንፋስ እየተገፋ ነው። ሆላንድ ማጣሪያውን ለማለፍ ስዊድን ላይ ሰባት ንጹህ ግቦች ማስቆጠር ይጠበቅበታል። በርካቶች የማይሆን ብለውታል። ብሪታንያዊው የመርሴዲስ አሽከርካሪ ሎዊስ ሃሚልተን ዳግም ድል ተቀዳጅቷል። ጀርመናዊው ተፎካካሪው የፌራሪ አሽከርካሪ ሰባስቲያን ፌትል በመጥፎ አነዳድ በተከታታይ ሲበለጥ ትናንት ለሶስተኛ ጊዜ መሆኑ ነው። አብራችን ቆዩም። በቅድሚያም አትሌቲክስ ኢትዮጵያዊቷ የኦሎምፒክ ባለድል ጥሩነሽ ዲባባ በቺካጎ ማራቶን ትናንት አንደኛ ደረጃን ስትቀዳጅ ድሉ በማራቶን የመጀመሪያው ሆኖ ተመዝግቦላታል። በወንዶች ፉክክር ደግሞ አሜሪካዊው ጋለን ሩፕ አንደኛ በመውጣት ከ35 ዓመታት ወዲህ በቺካጎ ማራቶን ያሸነፈ የዩናይትድ ስቴትስ ተወላጅ ተብሎለታል። ሁለቱም አትሌቶች እያንዳንዳቸው 100 ሺ ዶላር ማለትም 2.3 ሚሊዮን ብር ግድም ተሸላሚ እንደሚሆኑ ተገልጧል። በሴቶች የሺካጎ ማራቶን ሩጫ ጥሩ ጥሩነሽ ዲባባ በ2 ሰዓት ከ18 ደቂቃ ከ31 ሰከንድ ስትገባ የኬንያው አትሌት ብርጊድ ኮስጌ እና አሜሪካዊቷ ጆርዳን ሃሴ ከሁለት ደቂቃ ግድም በኋላ ተከታትለው በመግባት ሁለተኛና ሦስተኛ ሶስተኛ ወጥቷል። በወንዶች ዘርፍ የቺካጎ ማራቶን የሩጫ ውድድር አሜሪካዊው አትሌት ያሸነፈው እንደ ጎርጎሬስ አቆጣጠር በ1982 ዓመት ነበር በአትሌት ግሬግ ማየር። ከዚያ በኋላ የዛሬ 18 ዓመት ካሊድ ካኖቺ ለሞሮኮ ሮጦ ካሸነፈ በኋላ የዛሬ 7ና 15 ዓመት በተከታታይ ማለትም በ2000 እና በ2002 ለዩናይትድ ስቴትስ ሮጦ ማሸነፍ ችሏል። ጋለን ሮፕ ዘንድሮ በአንደኛነት ድል በመቀዳጀት ለሶስት አስርት ዓመት የራቀውን የቺካጎ ማራቶን ወደ ዩናይትድ ስቴትስ አስመልሷል። እግር ኳስ ከሰኔ 7 እስከ ሐምሌ 8 ቀን 2010 ዓ.ም ድረስ ሩሲያ በምታከናውነው የዓለም ዋንጫ የእግር ኳስ ጨዋታ ለመሳተፍ ሀገራት በተለያየ የዓለም ክፍላት ተፋልመዋል። አፍሪካውያን ባከናውኑት የማጣሪያ ጨዋታ ግብጽ ናይጄሪያን ተከትላ ለሩሲያው የዓለም ዋንጫ ማለፏን አረጋግጣለች። ፈርዖኖቹ የሚል መጠሪያ ያለው የግብጽ እግር ኳስ ብሔራዊ ቡድንን ባለቀ ሰዓት ለድል ያበቃው የሊቨርፑሉ አጥቂ ሞሳላ ነው። ሞ ኮንጎ ላይ ትናንት ባለቀ ሰዓት በፍጹም ቅጣት ምት ሁለተኛ ግብ ፈርዖኖቹን ከ17 ዓመት ወዲህ ወደ ዓለም ዋንጫ ውድድር እንዲመለሱ አስችሏቸዋል። ግብጽ ሴኒዮር ላይ ሩሲያ ውስጥ ለሚከናወነው ውድድር ማለፏን ያረጋገጠችውም ገና አንድ ጨዋታ እየቀራት ነው። ግብጾች ትናንት በአሌክሳንድሪያ የግድ ማሸነፍ የነበረባቸው ኡጋንዳና ጋና ቅዳሜ ዕለት አቻ በመውጣታቸው ነበር። በሌላ ስፍራ በተከናወኑ ግጥሚያዎች ፖላንድ በ10 ጨዋታዎች 25 ነጥብ በመሰብሰብ ለዓለም ዋንጫ ማለፏን አረጋግጣለች። የሮበርት ሌቫንዶቭስኪ ድንቅ ግብታ ተካክሎበት ሞንቴኔግሮን አራት ለሁለት ያሸነፈው የፖላንድ ቡድን በሁለተኛ ደረጃ የሚከተለው ዴንማርክን በአምስት ነጥብ ይበልጣል። የዴንማርክ ቡድን በቶትናሙ ክርስቲያን ኤሪክሰን በኩል አንድ ግብ ማስቆጠር ቢችልም ባቻ ተለያይቷል። ትናንት የአዘርባይጃን ተጋጣሚውን አምስት ለአንድ ያርበደበደው የጀርመን ብሔራዊ የእግር ኳስ ቡድን በአስር ተከታታይ ጨዋታዎች በማሸነፍ አዲስ ታሪክ አስመዝግቧል። ቡድኑ እንደ ጎርጎሪዮስ አቆጣጠር ከ2016 የአውሮፓ ዋንጫ ወዲህ ተሸንፎ አያውቅም። ትናንት ከተከላካይ ክፍል በመምጣት ለጀርመን ቡድን ግብ ያስቆጠረው ተከላካዩ አንቶኒዮ ሩዲገር የጀርመን ቡድን ሶስት የተሟሉ ቡድኖች ሊወጣው እንደሚችል ተናግሯል። ከፍተኛ ብቃት ነው ያለን የመጀመሪያ የሚባለው ቡድን ብቻ ሳይሆን በሁለተኛና ሶስተኛ ደረጃ ላይ የሚገኘው ቡድናችንም ብቃት አለው። በአንደኛ ዲቪዚዮን እና በቻምፒዮንስ ሊግ ተሰልፈው የተጫወቱ ብዙ ወጣት ተጫዋቾች አሉን። አዎ፣ እዚህ ቡድን ላይ ከፍተኛ ብቃት ይታያል። የጀርመን ብሔራዊ ቡድን ተደጋጋሚ ድሎችን ማስመዝገቡን ተከትሎ አሰልጣኙ የዩም ሎየቭ ቡድናቸው ትናንት ዘና ብሎ ወደ ሜዳ እንዲገባ አድርጓል። ቡድኑ የመጨረሻ ልምምድ በሚያደርግበት ወቅትም ደጋፊዎች ወደ መለማመጃ ስፍራው እንዲገቡ ተፈቅዶላቸዋል። የጀርመን ቡድን እንዲህ እጅግ ዘና ያለባቸው ጊዜያት በርካታ አይደሉም። አሰልጣኝ ዩይም ሎየቭ አዘርባጃንን ትናንት ከመግጠማቸው ቀደም ብሎ በሰጡት መግለጫ ቡድናቸው እንደተለመደው ሀያል ሆኖ ወደ ሜዳው እንዲገባ ማዘጋጀታቸው ስራቸውን ገልጠው ነበር። በማጣሪያው ላይ ስኬት ካስመዘገብን በኋላ ቡድናችን ትንሽ አረፍ እንዲል ትንፋሽ እንዲወስድም አድርጊያለሁ። አሁን አሁን በድጋሚ ጠንከር እንዲል እፈልጋለሁ። በእርግጥም የጀርመን ብሔራዊ ቡድን ተጋጣሚው አዘርባጃን ላይ አንድ ግብ ካስቆጠረ በኋላ የግብ ክልሉን እንዳሻው ተመላልሶበታል። የሊዮን ጎሬትስካ በተረከዝ ከመረብ የተቆጠረችውን ግብ ጨምሮ በ54ኛው ደቂቃ በዛንድሮ ቫግነር በ64ኛው ሩ

በ65ኛው ደቂቃ ላይ በድጋሚ በሊዮን ጎሬትስካ በተቆጠሩት አራት ግቦች የጀርመን ቡድን ሲመራ ቆይቷል። በ81ኛው ደቂቃ ላይ ኤምሬቻን ባስቆጠራት ድንቅ ግብ የጀርመን ቡድን አዘርባጃንን አምስት ለአንድ ድል ማድረግ ችሏል። ለአዘርባጃን ብቸኛዋን ግብ ያስቆጠረው ሼዳይቭ ነው። ሙስጣፊ በጉዳት ሜዳ ላይ እንደወደቀ በፍጥነት ወደ ግብ ክልሉ ያመራው ሼዳይቭ የጀርመኑ ተከላካይ አንቶኒዮ ሩዲገርን ጨምሮ ሌሎች ተጫዋቾችን ትንፋሽ አሳጥቶ በማታለል ያስቆጠራት ግብ የተጫዋቹ የግል የግል ብቃት የተመሰከረባት ናት። በጀርመን ቡድን ውስጥ አዳዲስ ተጫዋቾች መሰለፍም ችሏል። ግብ ጠባቂው ማኑዌል ኖየርን ተክቶ የገባው በርንድሌ ነው። የመጀመሪያዋና ብቸኛዋ ግብ ጀርመን ላይ ለመቆጠሯ ተጠያቂ ተደርጓል። በቀላሉ ሊያድናት ይችል ነበርም ተብሏል። ማኑዌል ኖየር ባለፈው መስከረም ወር ላይ ድጋሚ ከደረሰበት ጉዳት በቅጡ ማገገም የሚችለው ከስድስት ወራት በኋላ መሆኑን ከባየር ሚንሽን ቡድን ቴሌቪዥን ጋር ባደረገው ቃለመጠይቅ አስታውቋል። የዓለማችን ምርጡ ግብ ጠባቂ ከተጠቀሰው ጊዜ ቀደ ብሎ ተሽሎት ለዓለም ዋንጫ ይሰለፍ እንደው ወደፊት የሚታይ ነው። አሰልጣኙ በበኩላቸው በአጭሩ ማኑኤል ኖየር በሚቀጥለው ዓመት በተሻለ ፍጥነት ልምምድ ጀምሮ ጨዋታ ያከናውናል ብዬ ተስፋ አድርጋለሁ ብሏል። ተከላካዮቹ ኒክላስ ስዌሌ እና ሽኮድራ ሙስጣፊ መጎዳትም ለአሰልጣኝ ዮሃይም ሎቭ ሌላ ምቾት የማይሰጥ ነገር ይመስላል። የሊዮን ጎሬትስካ መጠንከርና ሁለት ግቦችን ማስቆጠር ግን ዘና ሳያደርጋቸው አይቀርም። ሊዮን በዚያ አያያዙ በሩሲያው የዓለም ዋንጫ 23ቱ የቡድኑ አባላት ውስጥ ለመግባት ብቻ ሳይሆን ከአስራ አንዱ ምርጦች ውስጥ ለመካተት የሚሳካለት ይመስላል። የጀርመን ጎረቤት ኔዘርላንድ ተስፋ ግን ስዊድን ሉክዘምበርግ ግን 8 ለ0 በማንኮታኩቷ እጅግ ተመናምኗል። ኔዘርላንድ ቤላሩስን 3 ለአንድ ማሸነፏ በምድቡ የሶስተኛነት ደረጃን እንድታገኝ አስችሏታል። በሁለተኛ ደረጃ ላይ በምትገኘው ስዊድን ግን በሶስት ነጥብ ትበለጣለች። ያም ብቻ አይደለም። ስዊድን እጅግ በሰፋ የግብ ልዩነት ትልቃለች። ኔዘርላንድ ወደ ሩሲያው የዓለም ዋንጫ ለመግባት ስዊድንን በሰባት ግብ ልዩነት ማሸነፍ ይጠበቅባታል። የኔዘርላንድ አምበል አርየን ሮበን ይህ ሊሆን የማይችል ነው ብሏል። ሲበዛ ያማል፣ ግን ምን ታደርጓለ? ያ የስፖርቱ አንድ አካል ነው ሲል ለሮይተርስ ተናግሯል። እስከ መጨረሻዋ ሰዓት ድረስ ተስፋ ሳንቆርጥ መቀጠላችን ግን ግልጽ ነው ያለው አርየን ሮበን ስዊድንን በሰፋ ልዩነት ማሸነፍ ግን ሊሆን የማይችል ነገር ነው ሲል አክሏል። የጀርመን አትሌቶች ከሀገሪቱ የኦሎምፒክ ስፖርት ኮንፌዴሬሽን በጀርመንኛ ምጻሩ ዴኦኤስቢ ሙሉ በሙሉ በመነጠል አዲስ ነጻ ድርጅት ለማቋቋም ከጫፍ መድረሳቸው ተገልጧል። የጀርመን አትሌቶች ኮሚቴ ሊቀመንበር ማክሲሚሊያን ሃርቶንግ ለጀርመን ማሰራጫ አኤርዴ እንደተናገሩት አትሌቶች የራሳቸውን ድምፅ የሚያሰማላቸው ተቋም ይሻሉም። እናም የምናቋቁመው ሌላ ድርጅት የአትሌቶችን ምልከታ ነፃ በሆነ መልኩ ለማንጸባረቅ ይረዳናል ብሏል። አዲስ የሚቋቋመው ተቋም የጀርመን አትሌቶች የሚል መጠሪያ እንደሚኖረው ከስድስት ቀናት በኋላም ኮሎኝ ከተማ ውስጥ በሚደረገው የአትሌቶቹ ተወካዮች ስብሰባ ላይ ውሳኔ እንደሚተላለፍ ተገልጧል። የመኪና እሽቅድምድም። በጃፓን ግራንድ ፕሪ የመኪና እሽቅድምድም ብሪታንያዊው ሌዊስ ሃሚልተን ዳግም አሸናፊ ሆነ። የመርሴዲስ አሽከርካሪው ሌዊስ ለድል የበቃው ሱዙካ ውስጥ በተደረገው ውድድር ነው። ጀርመናዊው የፌራሪ አሽከርካሪ ተቀናቃኙ ሰባስቲያን ፌትል በጊዜ እጅ ለመስጠት ተገዷል። የትናንትናውን ጨምሮ ለሶስት ተከታታይ ጊዜያት ማሸነፍ የቻለ የተባለው ሌዊስ ሃሚልተን አጠቃላይ ውድድሩን አሁን በ59 ነጥብ ልዩነት በመቅደም ይመራል። ውድድሩ ሊጠናቀቅ የቀረው አራት ተከታታይ እሽቅ ድምድሞች ብቻ ነው። ሰባስቲያን ፊትል በውድድሩ መሪ ሆኖ መዝለቅ የቻለው እስከ አራተኛው ሳምንት ውድድር ድረስ ብቻ ነው። የዓለም መገናኛ አውታሮች ብሪታንያዊው አሽከርካሪ ሌዊስ ሃሚልተን የፎርሙላ አንድ የመኪና እሽቅድምድምን ዘንድሮ በማሸነፍ ለአራተኛ ጊዜ ዋንጫውን ማንሳቱ የማይቀር ነገር ነው ሲሉ ሪኮርዲው ዘግቧል። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማን ተጋፍቶ ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።